አቶ በረከት ስምኦን በቦርድ ሰብሳቢነት አቶ ታደሰ ካሳ ደግሞ በስራ አስፈጻሚነት ኮርፖሬሽኑን ለአመታት መርተውታል። በዚህም ወቅት ሕገ ወጥ ግዢ እንዲፈጸም ፈቅደዋል። ከሕግ ውጭ ኮርፖሬሽኑ አክሲዮን እንዲገዛ በማድረግ ተንቀሳቅሰዋል ብለዋል። ኮሚሽነር ዝጋለ የአምስት ካምፓኒዎች የኦዲት ሪፖርት አጠቃለው ሰጥተናል። ሁለት ካምፓኒዎች አሁንም ገና በምርመራ ላይ ናቸው። በተለይ ዳሽን እና ዲቨንቱስ የሚባሉት የኦዲት ስራው ተጠናቆ በመጡልን አምስት ካምፓኒዎች ላይ ተመስርተን እንደ ኮሚሽን መርምረን ስንደርስ በርካታ ችግሮች፣ አሰራርን ያልተከተሉ ችግሮች እንዳሉ ነው ሰነዱ የሚያስረዳው። እና ወደ አንድ አክሲዮን ግዥ ሲገባ የአዋጭነት ጥናት ሳይካሄድ ግዥ እንደሚፈጸም ይሄም ኋላ ጥረት በገባባቸው ካምፓኒዎች ሁሉ አትራፊ ሳይሆን ገንዘቡን እያጣ ለብዙ ምክንያት የተደረገበት ሁኔታ እንዳለ ነው ጥናቶች የሚያሳዩት። ተጠንቶ ከቀረበው ግምት በላይ የአክሲዮን ግዥ መፈጸም ሌላውን ወገን የሚጠቅም ጥረትን ደግሞ ጉዳት ላይ የሚጥል አይነት ክፍያዎችን ያሉበት ሆኖ ነው ያገኘነው። ከዚህ ላፓልማ በሚባለው ካምፓኒ ብቻ ከ22 ሚሊዮን ብር በላይ ጥረት ወጪ አውጥቶ እስካሁን ግን ምንም እንቅስቃሴ የለም። መጀመሪያ መሰረት የሚሉት ግለሰቦች ትርፋቸውን አራት ሚሊዮን ይዘው ወጥተዋል። ቀሪውን ዕዳ ግን ጥረት የተሸከመበት ሁኔታ እንዳለ ያሳያል እና ግለሰቦች ኪሳራቸውን ጥረት ላይ እያወራረዱ የሚሄዱበት ሁኔታ ነው ሲሰራ የቆየ የሚያሳየው መረጃ ውስን ነው። ከመስከረም 2011 ዓ.ም ጀምሮ የኦዲት ምርመራ ሲደረግ መቆየቱን ኮሚሽነሩ ገልጸዋል። ለመክሰስ የሚያበቃ መረጃ በመገኘቱም ግለሰቦቹን የፌዴራል ፖሊስና የአማራ ክልል ፖሊስ በቅንጅት ዛሬ ጠዋት በመኖሪያ ቤታቸው በቁጥጥር ስር እንዲውሉ በማድረግ ወደ ባህር ዳር ማምጣታቸውን እና በጊዜ በማረፊያ እንደሚገኙም ገልጸዋል። በዋናነት ሁለቱ ተጠርጣሪዎች ይያዙ እንጂ ሌሎች ተባባሪዎችም እንደሚገኙበት ጠቅሰው በወንጀሉ የሚጠረጠሩ መረጃን መሰረት በማድረግ ወደፊት ለሕዝብ ይፋ እንደሚሆንም አቶ ዝጋላ አመልክተዋል። ጥሩ ሁለት ቀን ነው፣ ኦዲቱ ከኮርፖሬሽኑ ተጠቃሎ ወደኛ የደረሰው። እንደ ኮሚሽን ግን ጎን ለጎን ሌሎችን ማስረጃዎች እንግዲህ በዚህ አሰራር ውስጥ ለጊዜው የማስተር ማይንዱን ባለቤቶች ናቸው ብለን የሀሳቡ ማመንጭ ናቸው ብለን ያሰብናቸው ሁለት ግለሰቦች አቶ በረከት ስምኦን እና አቶ ታደሰ ካሳ በቁጥጥር ስር እንዲውሉ አድርገናል። ክስ መመስረት የሚያስችል እንድመሰረት የሚያስችሉ በቂ ማስረጃዎች ናቸው። የሚዳኙት በዚህው ክልል ነው። ሁለቱ አንጋፋ የቀድሞው የባአዴን አመራሮች ባለፈው ነሐሴ ወር ከበአዴን ማዕከላዊ ኮሚቴ መታገዳቸውም የሚታወስ ነው። ጥረት የበአዴን ትስስር እንዳለው ሲታወቅ የተቋቋመውም በትጥቅ ትግል ወቅት በአይነትና በጥሬ ገንዘብ ባሰባሰበው ንብረት ነው። ጥረት ከ20 ዓመት በፊት የተመሰረተ ሲሆን በአሁኑ ወቅት 17 ድርጅቶችን አቅፎ የያዘ ኮርፖሬሽን መሆኑን ማወቅ ችለናል። አለም ነው መኮንን ለዲደብሊዩ ራዲዮ ባህር ዳር